መዝናኛ የሚስረቀረቀው ድምጿ ከመሰንቆ ጋር ሲታጀብ የስንቱን ባህላዊ ሙዚቃ አፍቃሪ ልብ እንዳሸፈተ ለአድማጭ ልተው። በተለይ አዲስ አበባ ቂርቆስ አካባቢ ይገኝ በነበረው የምሽት ክበቧ ትታወቃለች። ከአበበ ፈቃደ ጋ በቅብብል በመሰንቆ ታጅበው ከሚያዜሙት ሌላ አደራ ልጄን፣ እንዲሁም እንሰባሰብ የተሰኙት ሙዚቃዎቿ መለያዋ ናቸው ድምፃዊት ብጻት ስዩም ብጻት ግን ጠፋች ብዬ ሳፈላልግ ምን እሷ ብቻ እውቁን አርቲስት ባሏን ተስፋዬ ገብረሃናንም ነው ይዛ የጠፋችው ተባልኩ ሁለቱም አሉ በጤና ከሁለት ልጆቻቸው ጋር በደስታ ለዛሬ አርቲስት ተስፋዬ ገብረሃናን ትተን ለሴት ቅድሚያ ሰጥተን ውድ ባለቤቱን ሙዚቀኛ ብጻት ስዩምን እንግዳችን አድርገናል አብራችሁን ቆዩ

ቃለ ምልልሱን የጀመረችው ስለጋበሽኝ በጣም አመሰግናለሁ። አሁን ያለሁት አውስትራሊያ ነው፣ ሜልበርን ከተማ እና አልጠፋሽም። ምን ነው፣ እዛ መኖሪያሽን ካደረግሽ ቆየሽ። አሁን መስከረም ሲመጣ ስምንት ዓመት ይሆነኛል። በቃ ምነው ርቆ መኖር መርጠሽ ነው ማለት ነው? አዎ እንግዲህ አንዳንድ ጊዜ ሁኔታዎች ያስገድዱሻል፣ የሚያስገድዱሽ ጊዜ አለ። እኔ ውጭ ሀገር ከሚጠሉት ሰዎች አንዷ ነበርኩ። ግን እግዚአብሔር ፍቃድ ሆነና እንግዲህ እዚህ እንድኖር ሁኔታዎች አስገደዱኝ። እኔ ከሀገሬ ለመራቅ ቸገረኝ። ሌላ ምንም ችግር የለብኝም ግን አንዳንድ ጊዜ በግልሽ በራስሽ የሚኖሩሽ ጉዳዮች ይኖራሉ ስለዚህ በራሴ ችግር ምክንያት ከሀገር ወጥቼ እንደኖር ተገድጃለሁ እልሻለሁ ለስራ ነበር የወጣሁት አልሽኝ አውስትራሊያ ነበር ለስራ ሄድሽው ሹ አዎ ለኢትዮጵያ ሚሊኒየም ተጋብዤ ነበር የመጣሁት ወደ አውስትራሊያ በመሀል እዚህ ከመጣሁ በኋላ አመመኝ እዚህ ህክምናው ጥሩ ስለሆነ ከአሁን በፊትም ኢትዮጵያ እያለሁ ታመሜ ስለነበር እና ሁለት ጊዜ ሳውዝ አፍሪካ ሄጅ ነበር ህክምና ያደረኩት ስለዚህ እድሉን ሳገኘው የመታከሙን ያው ነበረን ሙሉ ህክምና እንድታደርጊ ወረቀት ቢኖርሽ ጥሩ ነው፣ ታመለከች ጥሩ ነው ብለው ወዳጆቼ ስላማከሩኝ የነሱን አሰብ ተቀብዬ አመለከትኩኝ ማለት ነው። ስለዚህ ወረቀቱን ማገኘው በዛውም ህክምና ተከታተልኩ ማለት ነው። በዛ ምክንያት ነው የቀረው። አሁን ሁለት ልጆች ትልልቅ ልጆች አድርሰሻል። ባለቤትሽም ካንቺጋ ነው እና አውስትራሊያ ነው የምትኖሩት። እንዴት ነው እንግዲህ ኑሮ እዛ ኑሮ ጥሩ ነው። ያው ትሰሪያለሽ፣ ትደክሚያለሽ፣ ትሮጫለሽ። ምንም ሶሻል ላይፍ የለም። ከማንም ጋር አትገናኝም። ወዳጅ የምትዩ ጓደኛ የምትዩ ቤተሰብ የምትዩ ሰው የለም። እዚህ ሁሉም ብዬ እየራሱ ስራ ይሯሯጣ። ስለዚህ አንችን ጋር እንደ ኢትዮጵያ ቁጭ ብሎ ከአንቺ ጋር የሚያወራ የሚጫወት ናም ሰው የለም። ስራው ምናምን ጥሩ ነው። ትሰሪያለሽ። እኔ የራሴን ሬስቶራንት ከፍቼ አዲስ አበባ ሬስቶራንት ብለን እኔና ባለቤቴ እየሰራን ነው። ስለዚህ መልካም ነው። ግን ያው አገር ምንም ቢሆን ምንም ቢሆን ምንም ቢሆን አገር ግን አገር ነው እና ይናፍቃል። ሜልበርን አውስትራሊያ ላይ እንደ አዲስ አበባው ክበብሽ ሞቅ ያለ ደመቅ ያለ ነው ማለት ነው ስሪ? አይ የለም፣ የለም፣ እንደሱ የለም። ሲድኒን የነበርኩት ወደ ሜልበርን ሙቪ ያረኩት እንደዚህ አይነት ነገር አስቤ ነበረ እንጂ እንጀራ ለመሸጥ አልነበረም ሀሳቤ። ሰው መዝናኛ የለውም፣ ወጣቱም ቢሆን ሌላውም ሰውም ቢሆን ሁሉም ሰው ባህላችን ቢያይ ጥሩ ነው ብዬ ነበረ። ወደ ሜልበርን ብዙ ሰው አለበት ብዙ አበሻ አለበት። ወደ ተባለው ከተማ የተዘዋወርኩት ስራው ላይ አልሆነም። ሁሉም ወደ ስራው ሩጫ ነው እንጂ አዝማሪ ቤት መጥቶ መዝናናት ምናምን አልተለመደም እዚህ ሀገር። ስለዚህ ጀመርኩት እንዳልሆነ ሳይ ተውኩት እና አሁን ከሙዚቃው አለም ተለያየሽ ማለት ነው። እንዴት ነው እንግዲህ የምትገልጪው? ቆየን ቆየሁ ቆየሁ ቆየሁ እኮ ተለያየሁ። መስፈን እፈልጋለው፣ መጫወት እፈልጋለው፣ ግን ማን ከማንም ጋር እድሉን አላገኘውም። ሙዚቀኞች ያሉት አሉ፣ ክራር ምናምን የሚጫወቱ አሉ፣ ግን ሁላችንም ህብረት የለንም። ሁሉም በየየራሱ በየየፊና ሯጭ ነው። ሁሉም ለየራሱ ኑሮ ሯጭ ስለሆነ ጊዜ ተገኝቶም ልምምድ አይደረግም። እዛ ላይ ወጥቼ ልስራ ብለሽ ስታስቢ ደግሞ ሀገር ካለውን ትንጋ የሚከፍሉሽ ብር የሚያስቅ ነው። በጣም የሚያስቅ ብር ነው። ይህ ግመኔ ነው የምንከፍልሽ ብለው አንድ ስቴጅ ላይ ልትሰሪ ሁለት መቶ ዶላር ይሉሻል። ያ ያ ነገር ሞራል ነው የሚነካው። እና ለመስራትም ሙያው እንዳይጠፋኝ ከሰው ጋር እንድገናኝ ምናም እያልኩ ሰራ ነበረ። መልቲካልቸራል አርት ሴንተር የሚባል ድርጅት አለ ከነሱ ጋር ሰራ ነበር። ግን በአመት ሁለት ሶስት ስራዎች ናቸው ብዙ ስራ የለውም። እና ብጻት የምትነግሪን፣ በቅርቡ ምጋብዛችሁ ሙዚቃ የለም ስለዚህ አትጠብቆኝ ነው እያልሽ ነው ያለሽው። እኔ አሁን ልቤ ተነስቷል። ግጥም መሰብሰብ ጀምሬያለሁ። ዜማ መሰብሰብ ጀምሬያለሁ። ለምሳሌ ሙሉጌታ አባተ የሚባል ይባል ና፣ ተስፋ ብርሃን የሚባል ግጥምና ዜማ ሰጥቶኛል። መሰብሰብ ጀምሬያለሁ። አቀናባሪ ሄኖክ የሚባለውን አሜሪካን ሀገር ድረስ ደውዬ አናግሬያለሁ። ስራዎቹን መሰብሰብ መስራት እፈልጋለሁ። ግን መስፍን የምፈልገው ግን አዲስ አበባ ነው፣ ወይንም ደግሞ እንደዚህ እንደ ድሮ አዲስ አበባ ዋናው ፓርቲ ይሁንና እየዞርኩ መስራት ነው። እግዚአብሔር እድሜና ጤናውን ከሰጠኝ እንግዲህ እሱ የምፈልገው ጨርሼ። በአጠቃላይ ስራውን አቁሜያለሁ ማለት አይደለም። የሚመቻች ነገር ሳገኝ ለመጫወት በጣም ደስተኛ ነኝ። ከአበበ ዋጋ የተዋጣልሽ ዘፋኝ ነበርሽ። በዚህ በመሰንቆ በተለይ እና የአዲስ አበባ ልጅ ደግሞ እንደሆንሽ ሰምቻለሁኝ። እንደው ይሄንን ሙዚቃ እንዴት ነው የጀመርሽው? አዎ ያው እንግዲህ አጀማመራችን ያው በእኛ እድሜ መደዳ ያለነው በቀበሌ ኪነት ነው በዛን ጊዜ ቀበሌ ንቃት ነው ምናምን የሚባል ተማሮ ሲባል፣ እኔ ንቃት የሚባለው አይገባኝም፣ አይሆንልኝም። ስብሰባ ቁጭ ማለት አልወድም ነበርና በቃ ኪነት እገባለሁ ብዬ ነው የገባሁት ወደ ኪነት። እኔ ተሰጦ እንዳለኝ ዝም ብዬ ማንጎራጎር ምናምን እወዳለሁ እንጂ ተሰጦ እንዳለኝ አላውቅም። ከዛ አንድ ቀን እዛ ዘፈኝ ብዬ ዘፈንኩኝ። ከዛ በቃ ዘፈኑ ይሻለኛል ብዬ ወደዛ ሄድኩ ማለት ነው። እንደዛ ነው የተጀመረው። በዚህ መሀል ያው የትም ቲያትር ቤት ሰርቼ አላውቅም። የትም ቲያትር ቤት ቅጥር አይደለሁም። ዘፈን ስጀምርሀ ብዬ አዝማሪ ቤት በሚባል ደረጃ ነው የጀመርኩት። በዛ ወርቅ አስፋውም ትልቅ ባለውለታ ነች። ወይዘሮ ልፍነሽ የሚባሉ ሴትዮ ነበሩ። ወደ ባምቢስ እሳቸው ቤት አስገባችኝ። ዛ ጀመርኩ ማለት ነው። እንደዚህ ነው አጀማመሬ። እና የመጀመሪያ ካሴት ምናምንም ለመስራት በጣም እድሉን አግኝቼ ወዲያው የሰራሁ ነኝ። የመጀመሪያ ስራዬን የሰራሁት ከሰለሞን ተካልኝ የሚባል ድምፃዊ ጋር ነው። ከዛ በኋላ እኔ ፀሐይ እንዳለ ወረታውበትና ከተማ መኮንንም በኮሌክሽን አንድ ላይ አንድ ካሴት ሰርተናል። ያኔ ካሴትን የነበረው እና እንደዚህ እየተባለ ነው ስራው የተጀመረው። ከዛ በኋላ ነው እንግዲህ አበበን ያገኘሁት። አበበን ባህል መስራት ስንፈልግ በቃ ማሲንቆ የሚጫወት ልጅ ይምጣለች ተብሎ ነው ሰው ያመጣልኝ። ከመጣ በኋላ ግን ካቤ ጋር በጣም ተግባባን፣ በጣም በጣም ተግባባን። በጣም ጥሩ ስራ እንሰራ ነበር። እኔና አቤ ለትሬይሊንግ ቁጭ ያልንበት ቀን ትዝ አይለኝም። ማታ ማታ እዛው እየሰራን ነው ትሬይሊንግ የምናደርገው። በቀን በቀን መስራታችንና በቀን በቀን መገናኘታችን የበለጠ እንድንተዋወቅ የበለጠ እንድንዋደድ አድርጎናል። በዛ መሀል ነው እንግዲህ ይሄ እነዚህ የቀኔ ጨዋታዎች የተጀመሩ። ስለዚህ የቀኔ ጨዋታዎቹን ግጥም ሰው ሲሰጠን ስንቀበል እሱ መልስ ሲሰጠኝ እሱ መልስ ሲሰጥ እኔም እንደዚህ ወዲያው አምጥቶ ግጥም መግጠም እችላለሁ ከዚህ ሙያ ያገኘሁት ልምድ ቢኖር ይሄ ነው። ግጥሞቹን አሁን በያቸው ብትይኝ ላላቃቸው ትችላለህ። ግን ያኔ አንድ ሰው የሆነ ነገር ሲል መልስ መስጠት በጣም ጎበዝ ነበር። ስለዚህ እንደሱ እየተባለ ነው ወደ ጨዋታው የገባ ነው። እግዚአብሔር ይመስገን። በዛ ስራ ደግሞ አለምን ዞረንበታል፣ ታውቀንበታል። ተመስገን ተስረቅራቂውን ድምፅሽን አድናቂዎችሽ ይናፈቁ ይመስለኛል። እንግዲህ ከዚህ ከመሰንቆ ከክራሩ ሙዚቃ ወጥተሽ ድንገት ረጭ ያለ ኑሮ ውስጥ መግባት አይከብድም? በጣም ዝም ያለ ኑሮ ደስ ይላል፣ ግን አርቲስት ከሆንሽ አንድ ጊዜ ለአርት ከተፈጠርሽ ያው ጨርሰሽ ማቆም እኔ እንጃ፣ ትንፋሲሽ ሲቆም ይሆናል የምታቆም። አሁን ትያትር እሰራለሁ ከተስፍሽ ጋር፣ አንዳንድ ጊዜም ቤተክርስቲያን ውስጥ አገለግላለሁ ዘምራለው። ግን በጣም የተረጋጋና ዝም ያለ ላይፍ መኖር ጀምር ያለው ውሽ አረገው ነበር ድሮ። ጠዋት ተነስቶ ሩጫ ጠዋት መተኛት፣ ማታ ደግሞ ሰው ገብቶ ሲተኛ እኔ መውጣት ምናምን፣ ይህንን ነገር እንዳይ የምጓጓበት ቀን ነበር። እንደ ሰው እንደ በጠዋት ተነስቼ ስራ ሄጄ፣ እንደ ሰው በጊዜ በተኛው ያልኩበት ጊዜም ነበረ ግን ከአርቱ ውጭ ሆኜ መኖር የምችል አይመስለኝም ነበር በጣም ደስተኛ ሆኜ ነው የምሰራው እንደ ሆቢ ኩክ ማድረግ እወዳለሁ በጣም በጣም ጎበዝ የሴት ነገር በደምብ ነው የምችለው ጥሩ እየሰራው ነው እግዚአብሔር ይመስገን ብጽት እንግዲህ ከባለቤትሽ ከአርቲስት ተስፋዬ ገብረሃና ጋር ነው ማለት ነው ቲያትር የምትሰሪው አዎ ከባለቤቴ ጋር እሱ እዚህ ቲያትሮች ያዘጋጃል ለቤተ ለቤተክርስቲያንም በግልም ያዘጋጃል እና ብዙ አርቲስት ስለማያገኝ አብረውት የሚሰሩ ከእሱ ጋር ሁለት ስራዎችን አንድ ጊዜ የአድዋን በዓል ስናከብር ጣይቶ ነው የሚሰርቻለው። ሌላ ጊዜ ደግሞ በጣም በሱ ተጽፎ በሱ የተዘጋጀ ቲያትር ነበረ። ዋናውን ገጸ ባህሪ ተጫውቻለሁ እና ወደ ትያትሩም መስራት ጀምር ያለው ማለት ነው። ሌላው ግን ምንድን ነው፣ እዚህ ብዙም መሄጃም ብዙም መንቀሳቀሻ ማይኖርሽም አሁን ደግሞ እድሜም ተለቅ እያለ ሲመጣ ወደ ቤተክርስቲያን ጠጋ ማለት ግድ ይላል። ስለዚህ ቤተክርስቲያን ውስጥ ለማገልገል መዝሙር ምናምን ዘምራለሁ ከዘማሪዎች ጋር ማለት ነው። እንደሱ እንደሱ እያልኮ ነው የምሰራው። ግን ብዙን ጊዜ የማሳልፈው ግን ሬስቶራንት ውስጥ ነው እንግዲህ ነው ወደ ኢትዮጵያ የምትሄዱትና ባለቤትሽም፣ አርቲስት ተስፋዬ አንቺም በመድረኩ እንደው እንደ አንዴ እንኳ ብንታይ ብላችሁ የምትሉበት ጊዜ አለ? ከእግዚአብሔር ጋር እንደ እግዚአብሔር ፍቃድ ሆኖ ቅርብ ጊዜ ላለው። ምክንያቱም አሁን ትልቁ ወንዱ ልጄ ኦልሬዲ ኔክስት ይር ዩኒ ይገባል። አሁን ፌብሯሪ ላይ ማለት ነው። ትንሿ አሁን አስረኛ ክፍል ነች። ሁለት ዓመት ከሁለት ዓመት በኋላ ዩኒ ትገባለች። እሷን ውጭ የመሄድ አልፈለኩም። አትሊስት አስራ ስምንት ሞልቷት ዩኒ ምናምን እስከ መጀመር ነው የምጠብቀው። ተስፋሽ ግን ኖሮ አያውቅም። አሁን በድኑ ነው እዚህ ያለው እንጂ መንፈሱ ኖሮ አያውቅም። ከዛሬ ድረስ ይህ ሰባት ዓመት ሆኖ እዚህ ሀገር ከመጣ ህልም የሚያየው ስለ ብሔራዊ ቴያትር ነው። ጧጧት ስንነሳ ወይኔ ዛሬ ቤት ቢያሳን ያደርኩት ይለኛል። ወይንም ዛሬ እየረረ ቤታችን ነበረ ያደርኩት። አረ እንደው እኔ እዚህ ስመጣ መጣ ይህ መጣው ምን አለ አንተ እንኳን ይዘኸኝ ብትሄድ ምናምን እያለነ ነው የምንቀላልደው። ተስፍሽ የእውነት የእውነት አውስትራሊያ ውስጥ እየኖረ አይደለም ግን እኔን ጥሎ መሄድ ስላልፈለገ ልጆቹንም እንግዲህ ጥሎ መሄድ ስላልፈለገ ነው። ስለዚህ እኔ እንደ እግዚአብሔር ፍቃድ አሁን ባለሁት ሁኔታ ከቀጠልኩኝ ተስፍሽን ቶሎ መለከው ይመስለኛል። እኔ ግን ፍቅር ዩኒስ ከምትገባ ጠብቃለሁ። የግድ እየሰራሁ ነው መጠብቃት፣ ግን እየሰራሁ ጠብቃለሁ። አሜሪካ መሄዴ አይቀርም። አሁን በቅርብ ጊዜ እነዚህን ስራዎች ለመስራት ማለት ነው የሰበሰብኳቸውን ሲንግሎች አትሊስት አንድ አራት አምስት ሲንግል የቆየሁባቸውን አመታች አጣጣዋለሁ ብያ ስብያለሁ። የልጆችሽ ስም ማን ነው? ፍቅር፣ ፍቅር ተስፋዬ ገብረሃና ትንሿ ነች። አቤል ተስፋዬ ገብረሃና ታላቋ ነው። ትልቁ ልጄ ዮሐንስ ስዩም ይባላል ቴዲ ሲየም ዮሐንስ የቤት ስሙ ነው። ወታደር ነው። አሜሪካን ሀገር ነው የሚኖረው። እሱ አንድ ልጅ ወልዷል። አያቶኛ ያለው እግዚአብሔር ክብር ምስጋና ይድረሰው። ይኸው ነው ብጻት። እንግዲህ በመጨረሻ በአንቺ ፈቃድ የምትነግሪኝ ነገር ካለ ልጠይቅሽ። እኔ ሌላም ነግረሽ ነገር ምንድን ነው? ምኞት፣ ሀሳብ፣ እግዚአብሔር እንዲያደርገው የምፈልገው ነገር በመላ ዓለም ላይ ያለ ነው ኢትዮጵያውያኖች ሁሉ ነገር የምንፈልገው ነገር ሀገራችን ላይ ተሟልቶልን ሀገራችን ላይ መኖር የምንችልበት ጊዜ አባባሌ አሁን ስራ ኖር ቢኖር ችግር ባይኖር ምን ባይኖር ይሄ ሁሉ ወጣት አይሰደድም። ይሄ ሁሉ ወጣት በየመንገዱ አይሞትም። በተለይ ጨርቆሶች እኔ የጨርቆስ ልጅ ነኝ። ጨርቆስ ነው ተወልጄ ያደግኩት። ስለዚህ ነገር በረንብ አውቃለሁ። በጣም ብዙ ያሳደግናቸው ትንንሽ አንዳንድ ፍሬ ልጆች ሞተው አይተናል። እና ይሄ እኔ የማውቃቸው ናቸው። የማናውቃቸው ደግሞ በየቦታው ስንት ነገር ታይቷል። እነዚህ ነገሮች ቆመው ኢትዮጵያ ውስጥ በሰላምና በደስታ የምንኖርበትን ቀን እናፍቃለሁ። የእመቤቴ ልጅ ስ ይወርዳል። አሜን እንግዲህ ይህንን ሁሉ ነገር አወራን ግን እንደው ደግሞ ግድ ይላል ልታዜ የሚለን ትንሽም ቢሆን እኔም እኔም እፈልጋለሁ ማዜምስ እፈልጋለሁ። አሁን ለምሳሌ ያህል በፊት እኔ ድሮ ስለአገር ምናምን ዘፋኞች ሲዘፍኑ አገር ወይ መጣም ማንከለከለው ብል ነበር። አሁን ግን ቦታው ላይ ስቆምና እንዴት እንደሆንኩ ሳቅ ነው የገባኝ። ከዘረስ አልገባኝም ነበርና እኔም እፈልጋለሁ። ብዙ ማውራት አልችልም። ስለ አገር ሲነሳ በጣም ነው የሚከብደኝ። ወደጅን የወጣሁት አሁንም የሚሰማ ሰው እኔን ወደሽን የወጣሽ ነው የሚለው እኔ እንዳልኩት ትላንትና ማለት ነው። ስለዚህ እግዚአብሔር አንድ ቀን የሰበስብና እንደ ድሯችን እንኖር ይሆናል ሀገሬ ላይ። ይሄ ነው እንግዲህ ምኞቴ እንደንሱ ነው። እግዚአብሔር ያውቃል። እግዚአብሔር ምንም አይሳነውም። አንቺ ከምትወጪው እንግዲህ ቆንጆን የምትሆን አዚሚልንና እንሰባሰብ የሚል ስራ ሰርቼ ነበር። ያንሰባሰብ የሚለው ዘፈን ወንድሞች የጠፋችሁ እህቶች የጠፋችሁ አገራችን እንሆን ባይደላም ንሆን ብዬ ነበረ። አንዳንድ ጊዜ ሰዎች ስለሱ ዘፈን ሲናገሩኝ በጣም ነው የምሸማቀቀው። ያንን ዘፈን ዘፈን ትወጫለሽ እንዴት ይሉኛል። ሁሉም ሲደርስበት ነው የሚያውቀውና የሚገባው። ስለዚህ እንሰባሰብ ቢሆን ደስ ይለኛል፣ እግዚአብሔር እንዲሰበስበን ስለምፈልግ ዓመት ካውደ ዓመት ዘመን ሲከባበል፣ ልባችን ለሁለት በባህር ሲከፈል፣ አምናልን እንቁጣጣሽ ጠበቅንሽ የለሽም። ዘፈኑ በጣም አመሰግናለሁ። ሞልቶ የሚለቀ ጊዜ ልቀቀን። እንግዲህ አዎ፣ በመላው ዓለም ላይ ለምትገኙ ኢትዮጵያውን ወንድሞች ና እህቶች በሙሉ መልካም አዲስ ዓመት ይሁንላችሁ። አዲሱ ዓመት የሰላም፣ የብልጽግና፣ የስራ፣ የጤና ዘመን ይሁንልን። ሁላችንን የሚያዋድደን እርስ በርሳችን በፍቅር የሚያተሳስረን የሚያተሳስበን ጊዜ ይሁንልን። ይህንን ነው የምለምነው። እግዚአብሔር ደግሞ ጸሎታችንን ሰምቶ ሀገራችንን፣ አሁን በተለይ በአንዳንድ ጊዜ ከምሰማው ነገር ይሰውራል። አሁንም ስለ ሀገራችን ረሃብና ችግር አይወራ፣ ሰላሙን ያምጣለን። አሜን። አድማጮች በዚሁ ድምፃዊ ብጻት ስዩም ምኞቷን ሊሳካ እየተመኘው ለቃለ ምልልሱ በዶቸ በለስን በማመስገን ልሰናበት። አዜብ ታደሰ ነኝ። ጤና ይስጥልኝ።